ደቡብ ሱዳን ውስጥ ያሉ ኢትዮጵያውያን ዛሬ የሚገኙበትን ሁኔታ የኢትዮጵያ መንግስት ምን እያደረገ እንደሆነና የተባበሩት መንግስታት ድርጅት ቃል አቀባይ የሰጡንን ምላሽ በተከታዩ ዘገባ አካተነዋል። ሶሎሞን አባተ ያቀርበዋል። ኢትዮጵያውያኑና ኤርትራውያኑ የሚገኙበትን የዛሬውን ሁኔታ ለመጠየቅ ሁከቱ አብዝቶ በበረታባቸውና ጥቃቱም ወዳየለባቸው የጆንግሌ ስቴት ዋና ከተማ ቦርና የአፐርናይል ግዛቷ ዋና ከተማ መላክ አልደውዬ ነበር። ቦርን ምንም እንኳ የመንግስቱ ወታደሮች ከአማጽያኑ ወይም ተቃዋሚዎቹ መልሰው ቢቆጣጠሯትም ጉዳት እየደረሰባቸው ያሉት የውጭ ዜጎች ብዙም ደስተኛ አይደሉም። በዚያ የሚገኙት ኢትዮጵያውያን የዛሬ ሁኔታ ምን ይመስላል? ቦር፣ ያላችሁበትን ሁኔታ ልታስረዱኝ ትችላላችሁ? ዩኤን ግቢ ናችሁ? በምን ሁኔታ ነው ያላችሁ? እንዴት ነው አካባቢው? ትንሽ ጦርነት ያሉ ነው። አሁን በቃ ስራችን ላይ ነው። እናንተ እንዴት ገባችሁ ወደ ተባበሩ መንግስታት ግቢ? ዘባ ጥቁሮች እንዳለ ተሰርበት ዘባን የምናምን ከነሱ ተከትለን ማሳልቀምታል ል ገባን። የአስር ሰዓት ምናምን ሩቅ ነው ያለው እናንተ ከምትኖሩበት ማለት ነው። ትንሽ በእግራችሁ ሄዳችሁ ወይስ ሌላ መንቀሳቀሻ ነበረ? በእግር ነው መጣን። በቃ እዛ ተነስተን እንትን ሱቅ ምናምን ያለን ቦታ በእግር ተነስተን ከተማ ውስጥ በእግር ነው መጣን። ስታልፉ እንዴት ነበር የጸጥታው ሁኔታ? ያን ጊዜ ምንም አልነበረም። በቃ ሴልቡ የሚት ገብቶ ከወጣ አበሻ የሞተ ማለ እስካሁን ድረስ በቃ ውሀ ምናምን ያልተገኘ እዚህ የተገበሩ ነው አለ ህዝብ እንዳለ ስንት ኢትዮጵያዊ ነው ቦር ከተማ ውስጥ ያለው? ቢያንስ በቃ አምስት መቶ ምናምን ይሆናል። እዚህ ዞን ነው አንድ ዞን ነው ኢትዮጵያ ህዝብ አምስት መቶ ይሆናል። ምንድን ነበር እዛ ቦር ከተማ ውስጥ እየሰራ የሚኖረው ሰው? ግማሹ ምግብ ቤት፣ ግማሹ ከብቶ የተለያየ ስራ ነው የሚሰራው። እዚህ አሁን በማን እጅ ነች ያለችው ቦር? ከዚህ መንግስት የተገለጠሉ ሜር የሚባል አለ። እነሱ ወጥተዋል። አሁን ቤንቃዎች እጅ ነዋል። የመንግስት ወታደሮች አሁን ወደ መንግስት ወታደሮች እጅ ተመልሷል ማለት ነው። እዛ ከተማ ውስጥ ሰዎች ላይ ሲቪሎች ላይ ጥቃት ማድረስ እንደዚህን የመሳሰሉ እንቅስቃሴዎች ነበሩ። አሁ ከዚህ በፊትም በብሔር ብሔር የተጣሉ ነበረው። በቃ ያው ቀኑ አስራ ሰባተኛ ቀን ላይ የባሰ ይሆነዋል እንጂ ከዚህ በፊትም ቀስ በቀስ የተጣሉ ነበረ። አልተስማማውም እስካሁን ድረስ ከኢትዮጵያውያኑ መካከል የሞተ የተጎዳ አለ እንዴ? አለ አምስት ሰዎች የሞተ አለ። የተቆሰለ ደሞ ወደ ጊዛ ትልቅ ከተማ የወሰዱ ሰዎች አለ። የሞተ ሰው አምስት ሰው አለ። አምስቱ በምንድን ነው የሞቱት? ወታደሮች ናቸው ይመጣ የሚሆኖች የሚባል ዘር አለ። እነሱ ነው መንገድ ላይ በመሳሪያ ተመትተው የሞተ አለ። የቆሰሉትም እንደዚሁ ነው የቆሰሉት ምናልባት አንድ አንድ ሰው ይቃን ና ያለ ጌታችን ህብረታችን ና ያለ ግ ሄዱ ለምንድ ነው ምን አላቸው? እዚ ብሎ የተመታ ሰዎች አለ። እዚ አሁም ወደ ትልቁ ከተማ ጉባ ዋና ከተማ ወሰዱ ነሱ። ሌላስ የንብረት ጥፋት ዝርፊያ እንደዚህ ተፈጽሟል። ዘርፍ በቃ ምንም የቀረ ነገር የለም። የሶማሌም፣ የኤርትራም፣ የኢትዮጵያም፣ የኡጋንዳ፣ የኬንያ የብዙ ብሔር ብሔረሰቦች እዚ አለ። የተለያየ ሀገር ነው አለ እዚ ሀገር ላይ ምንም የቀረ ነገር የለም። በመንግስታቱ ድርጅት ግቢ ውስጥ ሆናችሁ ምንድን ነው የምታገኙት? ለሚስ አሁን ያለን እስካሁን ድረስ የኢትዮጵያ ህዝብ ምንም ያገኝ ነገር የለንም። እኛ አሁን በቃ ብስኩት ምናምን የተዘረፈን የዘረፈ ህዝብ ጋር በቃ ለምነን የበላን አለ እስካሁን ድረስ ማለት ነው። ከተባበሩት መንግስታት የሚቀርብላችሁ እርዳታ ድጋፍ አለ? እነሱ ጋር የሚቀርብኝ ሰው የለም። በቃ እነሱም እዚህ ስል ደግሞ በብዛት እነሱ እዚህ የሚኖሩ ባንግላዴሻዎች ናቸው፣ እንግሊዝኛው በደንብ አይችሉም። የእኛ ህዝብ የታመመ ሰውም ካለ የስራ ዘም ሰውም ካለ ፍላጎት እንደ ፍላጎት ምንም የተገኘ ነገር አለ አሁን እስካሁን እዚ፣ በቃ የተቸገረ ነው ያለ ምንድን ነው የሚደረግላችሁ ታዲያ? እዛ ግቢ ውስጥ ናችሁ። በቃ ያው አልሐምዱሊላ የእኛ የጠበቁ ነው እንጂ ምንም ለእኛ የሰጠን እርዳታ ነገርም ልብስ ነገርም ምንም ምንም ለህዝብ ያደረግን ነገር እስካሁን የለም ስንት ኢትዮጵያውያንና ኤርትራውያን አላችሁ እዛ ግቢ ውስጥ? አሁን ኢትዮጵያና ኤርትራ ውስጥ አንዳንዱ ፓስፖርት ያለ ሰው ስሙ መዝግቦ ለእንትን ለየሌ ድርጅቱ ሰጥተዋል። ጠልጥሌን ይመጣል ምናል ያሉ ነው። እኛ እስካሁን ድረስ ፓስፖርት የሌለ የኢትዮጵያ ሕዝብ ይሄ ሀገሪቱ ቅርብ ስለሆነ በብዛት እዚህ ውስጥ ያለ እስካሁን ይኸው ለውጥ ምንም አላገኘንም ማለት ነው። ለመሆኑ የኢትዮጵያ ኤምባሲ አነጋግሯችኋል ወይም እናንተ ደውላችሁ ጠይቃችኋል? ኮሚቴ አለን፣ የኢትዮጵያ ኮሚቴ ነው አለ። በየቦታውም ትምህርትን አሁን ስለ የሰው ስም መዝግቦ ለአምባሲ ይሉ ይሳለ አሉ ነው እንጂ ምንም ለህዝብ የተደረገ ነገር የለም ህዙ ስራቻ ላይ ነው አለ ረሻ አሁን ይመለሳል ያሉ ነው በቃ ወሬ የሰማ ነው አለ ማለት ነው። ሴቶችና ህፃናት አሉ መካከላችሁ? አሁን እኔ በራሴ በኩል ራሱ አንድ ቀን ልጅ ሁለት ሶስት አመት ሆናለሁ አለኝ። ሚስቴ ራሱ ርግስናት እዙ ነው። ብዙ ሰዎች በቃ የተቸገሩ ሰዎች አለ። በምን ሁኔታ ነው ታዲያ አሁን እነሱ የምትይዟቸው እኛ የኢትዮጵያ መንግስት አንድ በዓል በሰጠን ወይም ወደ ሀገራችን መሄድ ወይም ሌላ ሀገር ከዚህ መውጣት ነው እንጂ ምንም መፍትሄ ያገኘ ነገር የለም ማለት ነው። የምትሰሙት ተስፋ ያለው ነገር አለ? ተስፋ ምንም ይህ ሀገሪቱ ከአሁን በኋላ ተስፋ አለ ብዬ ያሰብኩ ነገር የለም በኩሌ ማለት ነው። ብዙ ህዝቦች የተዘረፈ ነገር አለ አሁን ደግሞ የመንግስት ብሄር አለ፣ ደንቃ የሚባል ብሄሮች መጥቶ ይሄ ከተማ ከያዙ በኋላ እነሱም እናንተ ምን አላችሁ? ምንም የላችሁም፣ ወደ ሀገራችሁ ሄዱ ብሎ በቃ የኛን ህዝብ ያስፈራራው ነው በመሳሪያ በምንም ያው በቃ ያስፈራራው ነው። ትንሽ ሸጣ ብዬ ከተማ ምን አላችሁ እናንተ ኢትዮጵያዊ ናችሁ ውጡ ከዚህ አለኝ። አንድ ደንቃ የሚባል ብሄር አለ። ስለዚህ ለእናንተ ተመልሶ የመጣ ለእናንተ የተሻለ የመጣ ተስፋ ወይም ለውጥ የለም ማለት ነው ሀይሎቹ እዛ ቢለዋወጡ ወደፊት ስራት ላለ የምናያስብ ነገር የለም። ይሄ መንግስት የሌለ ሀገር ነው እንጂ መንግስት ያለ ሀገር እንደዛ ለመሆኑ ጦርነት ይነሳል የሚል ፍርሀት አለ አሁን

ሩባት በተነገረኝ በአፐር ናይል ግዛቷ ዋና ከተማ ማላካል ብዙ ኢትዮጵያውያን መገደላቸውን ነዋሪዎቹ ገልጸውልኛል። በትናንትና ምሽትም ገልጸን ነበረ። ዛሬ የዋሉት እንዴት ነበር? ያለንበት ሁኔታ ነው። እስካሁን ምንም የተጠየቅነው ነገር የለም። ማንም የደረሰ ለም። እስሁን ምንም የተጠየቅነው ነገር የለም። ማንም ያናገረንም የለም። አለንበት ቦታ ነው ያለነው። የት ነው አሁን ያሉት እርሶ? መለካል ነው ያለሁት። እንዴት ነው የማላካል ሁኔታ ዛሬ? ዛሬ የመንግስት ወታደሮች ተቆጣጥረው እያስወጧቸው ነው። ግን ተኩሱ አለ። አሁን እኔ ያለሁበት ቤት ተመትቶ፣ እንግዲህ ያው እኛ ተኝተን እንሄዳለን። ቤቱ እንዳለ ዙሪያው ሆንፊቱ ነው ጉዳት የደረሰበት። ሰው አለ ሲታኮሱ። አሁን ሶስት ሰው ቀብረን መጣል ደግሞ የተቀበሩ አሉ። አሁን ደግሞ ሌላ የሞቱ እዛ በየቦታው የሞቱ አሉ። አሁን ሰዓቱ ወደፍቶብን በምንም መንቀሳቀስ አልቻልንም፣ ስለፈራን ተመልሰን ወደ ቤታችን ገባል። ለቀብር ስትወጡ እንዴት ነበር? አሁን ብዙ የሞቱ አሉ። ለቀብር ስንወጣው አሁን አሁን የመንግስቱ እንትን ወታደሮች በጣም ለኛ ያላቸው ነገር በጣም ጥሩ ነው መንገድ ምናምን ጥበቃ እያደረጉልን ነው። ስንት ሰው በአጠቃላይ እንደሞተ የምታውቁት ነገር አለ? እኔ እስካሁን የማውቀው ሰባት ሰው ሞተዋል። ዛሬ የተቀበረው ማለት ነው። በምንድን ነው ያልቀበር ናቸውም አሉ? በቃ መሽቶብን አልቀበር ያልቀበር ናቸው ሁለት ሰዎች አሉ። አሁን ቦታ አሉ እየተባለ ነው። የተለያየ ቦታ ነው ያለው። ስልክ የለን በዛ ላይ ይህም፣ አሁን ሶላር፣ ትንሽዬ ሶላር አለችኝ። እሷን እየተጠቀምኩ ነው። አሁን ብዙ ቦታ እኮ ለመደወል እየሞከርኩኝ ስልኮች ሁሉ i አይሰራም። ስልክ አይሰራም። መተውታል እንትኑ መሰለ ሜትርኩን እና አሁን ሌላ ስርስታ እና፣ እነዛ ሰዎች በምንድን ነው የተገደሉት ለመሆኑ እንዴት? በቃ አንደኛ አሁን ብር አምጣሉት፣ ብር ሰጣቸው ያለውን ብር፣ ሞባይል ተቀበሉት፣ ፓስፖርቱን ተቀበሉት እና ፓስፖርት የስጠኝ በቃ ሌላው ውሰዱ ሲላቸው ከዛ ደረቱንና ግንባሩን ነው የመስት። ሌላስ እሱ አሁን ዘመዳችን ነው ጓደኛችንም ነው አብረን ነው የምንበለው። ሌሎቹ አሁን አናውቃቸውም። ብዙዎቹ ተቀይረውብናል በቃ አካባቢ ከመቶቻቸው የተነሳ ማመቻቸው ብዙቅም አልከም የመቷቸው ራሱ ግንባራቸውና ደረሳቸው ነው ግማሹ እንደውም፣ በቃ በጣም ልነግርህ ራሱ የሚያሳፍር ነገር ነው። በጣም አሳፋሪ ነገር ነው እየተደረገ ያለው። እኛ በቃ ምንም የምናደርገው ራሱ ጠፍቶብናል። ዛሬ አሁን ምንድን ነው ተስፋችሁ? ምንድን ነው የምታስቡት ነገር? ምን ይመጣል ብላችሁ ነው የምትጠብቁት? በቃ በጋምቤላ በኩል ያሉ ወንድሞቻችን አሁን ወደ ምክር ቤት ምናምን ስብሰባ አድርገው ነበር። አሁን ምናልባት ከዛ እነሱን ድጋፍ ያላቸውን ሁሉ እየሰበሰቡልን ነው፣ እና አየር ምናምን ይታዘዛል እያሉ ነው። እሱ ነው በቃ ተስፋችን ያለው ተስፋ እንጂ ሌላ ኤምባሲ በኩል ስንደውል ጭራሽ ስልካቸውም እንግባ ኤምባሲ። ጋምቤላ ማለት የክልሉ የክልሉ ምክር ቤት ነው። ፕሬዚዳንትም በጣም አስታዋቂው እያደረጉ ነው እና እዚዋ ምናምን ይህን አራ እና ያሉት እንዳለ ሁሉም ትግግር በጣም ትግግር እያደረጉ ምድነ ያው ለጊዜው አሁን በሳሱ አይደርሱልንም። ነጋ ህይወታችን ከቆየ ሊደርሱልን ይችላሉ። የኢትዮጵያ ጋምቤላ ክልል ምክር ቤት ነው ይሄንን እየሰራ ያለው አዎ፣ አዎ፣ አዎ። በጣም እዛ ያሉት በጣም ሁሉም አሁንም እዛ አካባቢም ሁሉም የሚያውቅ ህብረተሰብ ስለሆነ ሀዘን ላይ ነው ያለው እንደሱ ስለዚህ ከእናንተ ጋር በቅርብ ይገናኛሉ ማለት ነው የጋምቤላ ባለስልጣኖች። አዎ ያው ቅርብም ነው፣ አራት መቶ ሀምሳ አምስት ኪሎ ሜትር ነው ከጋምቤላ መለካል ድረስ ማለት እና በተቻላችሁ እሺ በተቻላችሁ መጠን እናንተም እስኪ የሚመለከተው በኩል እንትን እርዳታ አድርጉልን። እና በጣም አስቸኳይ ነው። በቃ እኛ አሁን አለን ብለን አይደለም። አሁን ምን እንደሚፈጠር አናውቅም። አሁን ስንት ኢትዮጵያውያን አሉ ዛሬ እዛ መላካል ከተማ እና በአካባቢው? አሁን እኛ አካባቢ ያሉት እኔ አካባቢ ኔጋ ያሉት ማለት ወደ ከሁለት ሺህ በላይ አበሻዎች አሉ፣ እኔ አካባቢ ብቻ ያሉት በአካባቢ መንደር ነው። ከተማው ደግሞ ሰፊ ነው። አበሻ በላይ ነው ያለው። ኤርትራውያንም አሉ አብረዋችሁ ከእናንተ ጋር ኤርትራኖች አሉ አሉት። እነሱም እንደኛው ተዘርፈው ባዶዋቸው ነው ያሉት። ያው እነሱ ያው ምንም ወደ ሀገራቸውን መመለስ ስለማይችሉ ያው ዩ ኤን እ ሰሰ ናቸው እነሱ ወደ ሌላ ሀገር ሊሄዱ እነሱ በዩ ኤን በኩል ጨርሰዋል ሁሉም ነገር ጨርሰው እዛ ይሁን እንዳለ። እነሱም ያው የተዘርፈዋል። የቀራቸው ነገር የለም። ኤርትራዎቹም እንዳለ ተዘርፈዋል። የተባበሩት መንግሥታት ድርጅት ለእናንተስ አልደረሰላችሁም? ምንም አይነት ምንም አይነት እስካሁን የደወለልን የመንግስት አካል የለም። ከውጭ ጉዳይ ሚኒስትር ይደወልልሃል ተብዬ የጠበቅኩ ነው። ምንም የደወለልኝ ሰው የለም እስካሁን። በጣም አመሰግናለሁ። እኛ እግዚአብሔር ይጠብቃችሁ፣ እናመሰግነው። እኛ በጣም እንወዳ በጣም እንወዳቸዋለን። እግዚአብሔር ያቆያችሁ። አሚን አሚን። አመሰግናለሁ። ምንም ባታረጉልን እንኳን ይሄ ጥያቄያችሁ ራሱ ለኢትዮጵያ ህዝብ በማቅረባችሁ ራሱ እኛ በጣም ተደስተናያለን። ከልብ የመነጨ ምስጋና ይድረሳችሁ፣ እናንተንም እግዚአብሔር ይጠብቃችሁ። ደህናም ምሹ። አሚን። ጸሎት አርጉልን። እሺ እሺ፣ እንጸልያለን። ለመሆኑ የኢትዮጵያ መንግስት በዚህ የደቡብ ሱዳን ውጥረት ውስጥ ያለው ቦታ ምንድን ነው? ዜጎቹን ለመጠበቅስ ምን እያደረገ ነው? ዘጋቢያችን እስክንድር ፍሬው የኢትዮጵያን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ዛሬ አነጋግሯል። በጣም አመሰግናለሁ ስለ ጊዜዎት አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንደሚታወቀው በደቡብ ሱዳን ከተፈጠረው ግጭት ጋር በተያያዘ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወቅቱ የአፍሪካ ሕብረት ሊቀመንበርነታቸው ጭምር ደቡብ ሱዳን ተገኝተው በዚያ ከሚመለከታቸው ወገኖች ጋር ንግግር አድርገዋል። እስቲ የጉዞ ዓላማ ምን ነበር? ምን ያህል ጊዜ ስ ነው የተቆየው? ምን ተከናወነ? ክቡር ጠቅላይ ሚኒስትር ሀይለ ማርያም ወደ ጁባ የተጓዙት በአዲስቷ ደቡብ ሱዳን ከቅርብ ጊዜ ወደ የተፈጠረውን ውጥረት ለማርገብ የተጀመረውን ዲፕሎማሲያዊ እንቅስቃሴ ለማጠናከር ነው ቀደም ሲል እንደሚታወቀው በውጭ ጉዳይ ሚኒስትር በክቡር ዶክተር ቴድሮስ የሚመራ የኢጋድ የውጭ ጉዳይ ሚኒስትሮች የሚገኙበት አንድ ልኡካን ቡድን ወደዛ ሄዶ ነበር። በወቅቱም ከተለያዩ የሀገሪቱ ባለጉዳዮች ጋር ከዚህ ከግጭቱ ጋር በተያያዘ ሀሳብ አቅርቦ ነበር። ይህንን ሀሳብ በተጠናከረ ሁኔታ ተግባራዊ ለማድረግ በሚቻልበት አቅጣጫ ነው። ሀሳቡም አንደኛ ግጭቱ በአስቸኳይ እንዲቆም፣ ሁለተኛ በተፋላሚ ወገኖች መካከል ግልጽ ውይይት እንዲካሄድ የሚለው ሌሎችም ሀሳቦች አሉ። እነዚህን ሀሳቦችን አጠናክሮ ተግባራዊ ለማድረግ ነው ክቡር ጠቅላይ ሚኒስትር ወደዚያ ያቀድ እንግዲህ። እርስዎም እንደገለጹት አምባሳደር ዲና፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የውጭ ጉዳይ ሚኒስትሮች በዶክተር ቴዎድሮስ አዳኖም የተመራ የሉካን ቡድንም ወደዛው አምርቶ ነበረ። አሁን ደግሞ የአፍሪካ ህብረት የወቅቱ ሊቀመንበር ጠቅላይ ሚኒስትር ሀይለማርያም ደሳለኝም ተመሳሳይ ውይይት አድርገዋል፣ ከሚመለከታቸው ወገኖች ጋር በጁባ ተገኝተው። ስለዚህ ኢጋድ እና የአፍሪካ ህብረት ሰላም የማምጣቱን ሂደት በተቀናጀ መንገድ እየሄዱበት ነው ማለት ይቻላል። እንዴት ነው ሁለቱን ጥረቶች አስታርቆ መጓዝ? በጣም ትክክል ነው። በጣም ትክክል ነው። ከትላንት ወዲያ ማምሻውን ኢጋድና አፍሪካ ህብረት በጋራ ባወጡት መግለጫ ይኸው ቀደም ሲል የኢጋድ የውጭ ጉዳይ ሚኒስትሮች የጀመሩትንና አሁን ክቡር ጠቅላይ ሚኒስትሩ ከሌሎች የኢጋድ መሪዎች ጋር የጀመሩትን ጥረት የሚያጠናክር መልዕክት ነው ያስተላለፈው። ኢጋድና አፍሪካ ህብረት ብቻ ሳይሆን ሌሎችም የዓለም አቀፍ ህብረተሰብ እንዲሁ የተባበሩት መንግስታት ድርጅት፣ የአውሮፓ መንግስታት፣ አሜሪካ፣ ቻይና ጭምር ሌሎች አጋሮች በዚህ ሂደት ተባባሪ እየሆኑ ነው ያለው እንግዲህ የዓለም አቀፍ እንቅስቃሴ ዲፕሎማሲያዊ እንቅስቃሴ በተጠናከረ ሁኔታ መቀጠሉ ነው የሚያሳየው ና ኢጋድና አፍሪካ ህብረት ሳይሆን ከዛም አልፎ ከዓለም አቀፍ ህብረተሰብም ጋር ይሄ የተቀናጀ ጥረት የተደረገ መሆኑን ነው የሚያሳየው። አምባሳደር እዚህ ላይ ጠቅላይ ሚኒስትር ኃይለ ማርያም በጉብኝታቸው ምን አሳኩ መናገር የሚቻል ነገር አለ ወይ? ውይይቱ ሂደት ነው። ሂደት ደግሞ በእንዲህ አይነት እጅግ በጣም ስሜት የሚቀሰቅስ ህይወት የጠፋበት ንብረት የጠፋበት ስሜት ባለው ሁኔታ ውስጥ የሚደረጉ ውይይቶች ሁሉም ይፋዊ አይሆኑም ምክንያቱም ለውይይቱ ስኬታማነት ሲባል ይሁንና ግን ዋና ዋናው ስኬት ተብሎ ሊጠቀስ የሚችለው አንዱ በተቻለ መጠን ሁሉም ወገኖች ይህንን ሀሳብ የመቀበል አዝማሚያ የማሳየታቸው ነው ነገር ግን ዝርዝር ሁኔታዎች ለፊት እነዚህ ጉዳዩ የሚመለከታቸው ወገኖች ተገናኝተው በሚወያዩበትና እነሱ በሚደርሱበት ስምምነት መሰረት ነው ሊገለጽ የሚችለው አምባሳደር አምባሳደርኛ ከዚሁ ጋር ወደ ተያያዘ ሌላ ርስ ልውሰድ። በዚሁ በደቡብ ሱዳን በተቀሰቀሰው ግጭት ምክንያት በዚያ ያሉ ኢትዮጵያውያን ችግር ላይ መሆናቸውን አጣብቂኝ ውስጥ መግባታቸውን እየገለጹ ይገኛሉ እና ከዚህ አንጻር ኢትዮጵያውያንን ከዛ ለማውጣት ደህንነታቸውንም ለማስጠበቅ ምን ጥረት እየተደረገ ነው በመንግስት በኩል? ወል ግጭቱ ከተጀመረበት ማግስት ጀምሮ የኢትዮጵያውያኖችን ደህንነት በሚመለከት እዛ ጁባ ያለው ኤምባሲያችን ከፍተኛ ክትትል እያደረገ ነው ያለው። ከወዲሁ ደግሞ መውጣት አስፈላጊ ሆኖ ሲገኝ፣ ሁኔታዎች እጅግ በጣም አስፈላጊ ሆኖ ሲገኙ ዜጎችን ማስወጣት በሚቻልበት ኩመና ላይ ነን ያለ ነው። እዚህ የተለያዩ ሀይሎች ተቀናኝተው ይህንን እንቅስቃሴ ከአሁኑ የመጀመር ሂደት ነው ያለው። የዜጎች ጉዳይ ከፍተኛ ትኩረት የሚሰጠው እና በተለያዩ መንገዶች ሊወጡ የሚችሉበት ሁኔታ እንዳለ ነው እና ይሄም በደንብ ትኩረት ተሰጥቶት ትልቅ ትኩረት ተሰጥቶት እንደ ሰላሙ ጥረት ሁሉ መንትዮሽ ጥረት እየተደረገ ነው ያለው። ኢትዮጵያ በአንድ በኩል እንግዲህ አምባሳደር ቢ የሰላም አስከባሪ ወታደሮች አሏት በደቡብ ሱዳን፣ ቀላል ቁጥር የሌላቸው ዜጎችን በተለይ ደቡብ ሱዳን ነፃነቷን ከተቀዳጀች በኋላ ወደዚያ እንዳመሩ ይነገራል እና እንዴት ነው እዚያ ካለው የሰላም አስከባሪ ኃይል ጋር በማቀናጀትም ይሁን ኢትዮጵያ ከዛ ካለው መንግስት ጋር ያላትን ጥሩ ግንኙነት በመጠቀምም እስካሁን ዜጎችን ደህንነት ለመጠበቅ የተደረገው ጥረት በዛ የሚኖሩትን ማለት ነው በርካታ ቅሬታዎች አጣርቱ ውስጥ ነን ያለ ነው የሚሉ የቀረቡ ስለሆነ ወይም ጥያቄ ማነሳው ምን እየተደረገ ይገኛል? እስካሁን ባለው ሂደት በዚህ አይነት ሁኔታ ውስጥ የሚገኘው ማንኛውም ሰው ስጋት መግለጹ የግድ ነው። ይህን ስጋት መንግስት ያውቀዋል። ኢንፋክት ማወቅ ብቻም አይደለም፣ በቅርብ እየተከታተለው ነው ያለው የስጋቱንም መጠን ከዕለት ዕለት በሃያ አራት ሰዓት ደረጃ እየተከታተለው ነው ነው ያለ ነው ሁሉም አማራጮች ተጠቅመን ማለት ነው። እንዳልከው እዛ አካባቢ በአቤ ያለው እኛ ጦር አለ። ከሱዳን ጋር ያለን ግንኙነት አለ። ከሁለቱም ወገኖች ጋር ያለን ወዳጅነት አለ። በአጠቃላይ በአካባቢ ባለን ተቀባይነት አማካኝነት፣ ሁለተኛ ወደዛ የሚበር አየር መንገዳችንም አለ ከአሁኑ አንዳንድ እንቅስቃሴዎች እየተጀመሩ ያሉት ዝርዝር ነገሮች በኋላ የሚገለጹበት ሆኖ የሚገለጹ ሆኖ ማለት ነው እና ይሄ የዜጎች ጉዳይ በትክክል ትልቅ ትኩረት ተሰጥቶት እየተሰራ ያለ ነገር ስለሆነ በእውነት አፋጣኝ እርምጃ ልወሰድ የምችልበት ቁመና ላይ ስለምንገኝ መንግስት በዚህ ደረጃ በደንብ ነው እየተከታተለው ያለው ለማለት ነው። አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አመሰግናለሁ እስክንድር፣ መልካም ቀን። ደቡብ ሱዳን ውስጥ ባለው ችግር ውስጥ ዋነኛ ተዋናይ ከሆኑት አካላት መካከል የተባበሩት መንግስታት ድርጅት ሲቪሎችን ለማስጠለልና ድጋፍ ለመስጠት እየጣረ መሆኑን እየተናገረ ነው። ጁባ የሚገኙትና ዛሬ ማምሻውን ደውዬ ያነጋገርኳቸው የተባበሩት መንግስታት ድርጅት የደቡብ ሱዳን ልኡክ ኃይል ኡን ሚስ ቃል አቀባይ ጆ ኮንትራሬስ ምንም እንኳ እስካሁን የመጨረሻ ነው የሚባልና ጨርሶም የተጨበጠ ማስረጃ በእጃቸው አይኑር እንጂ በሁከት ውስጥ የተገደለው ሰው ቁጥር ከአንድ ሺህ በላይ እንደሚሆን ገልጸውልኛል። በተለይ ደግሞ ጁባ ከተማ ውስጥ ብጥብጡ ከተጫረ የዛሬ 12 ቀን አንስቶ በራሷ ጁባ እና ጆንግሌን አፐርናይልን ዩኒቲን በመሳሰሉ ሴቶች ውስጥ በተፈጠረው የከረረ የጸብ ሁኔታ ውስጥ የውጭ ዜጎች ኢላማ መደረጋቸውና የተለያዩ ጥቃቶች መፈጸማቸውን መስማታቸውን ኮንትራሬስ ነግረውኛል። ከፍርድ ሂደት ውጭ የሆኑ የዘፈቀደ ግድያዎች እንደሚፈጸሙ፣ የጅምላ መቃብሮች መፈጠራቸውን የመድፈር ጥቃቶች እንደሚፈጸሙ የሚጠቁሙ ሪፖርቶች እየደረሱን ነው። ለሰላም ጥበቃ ልዑክ ኃይሉ የሚሰሩ የሰብአዊ መብቶች ጉዳዮች መርማሪዎች ሪፖርቶቹን ቀንና ሌሊት በቅርበት እየፈተሿቸው ነው። ለጊዜው የእነዚህን ሪፖርቶች ትክክለኛነት ማረጋገጥ ባልችልም ደቡብ ሱዳን ውስጥ የሚኖሩና የሚሰሩ የውጭ ዜጎች የጥቃት ኢላማ መደረጋቸውን የሚገልጹ ሪፖርቶች ግን እየደረሱን ነው። በአሁኑ ጊዜ ችግር ባለባቸው አካባቢዎች ሁሉ የሚገኙ የመንግስታቱ ድርጅት ግቢዎች ሲቪሎችን እያስተናገዱ መሆኑን ኮንትራሬስ አመልክተዋል። በአሁኑ ወቅት የሰላም ጥበቃ ልዑክ ኃይሉ በመላ ሀገሪቱ ውስጥ በተለያዩ አካባቢዎች በሚገኙ መደቦቹ ላይ ጠለላ የጠየቁ ወደ 65 ሺህ የሚሆኑ ሲቪሎችን አስጠግቷል። የመንግስታቱ ድርጅት በአካባቢው ካለ ሌላ እህት ተልዕኮ ከተዋሳቸው ሁለት ሄሊኮፕተሮች ጋር ባሉት አራት ሄሊኮፕተሮች እየተጠቀመ ሲቪሎቹንና የውጭ ዜጎቹን ካሉበት ሁኔታ ለማውጣት እየጣረ መሆኑንም ኮንትራሬስ ነግረውኛል ሄሊኮፕተርስ ር ሄሊኮፕተሮቹ ዛሬ ወደ 224 የተለያዩ የውጭ አገሮች ዜጎች የሆኑ ሰዎችን ከቤንቱ ከተማ ሱዳን ውስጥ ወደሚገኘው ሄግሊጅ ከተማ ያደርሷቸዋል። ከዚያ የየ አገሮቻቸው መንግሥታት ወደ ካርቱም ይወስዷቸዋል። በዚህ ሁከት ውስጥ እጅግ የሰፋውና የከፋው ጉዳት እየደረሰ ያለው በኢትዮጵያውያንና በኤርትራውያን ላይ መሆኑ ተሰምቷል። ድጋፍም እንዳልደረሳቸው እየተናገሩ ነው። ይህንን ሁኔታ የመንግሥታቱ ድርጅት እንደሚገነዘብ ነው የኡንሚሱ ቃል አቀባይ ጆ ኮንትራሪስ የተናገሩት ግ ኢትዮጵያውያን ኢትዮጵያውያን ከቤንቱ ከተማ ከዛሬ ጀምሮ እንዲነሱ ወይም እንዲወጡ ከሚደረጉት የውጭ ዜጎች መካከል ኤርትራውያንና ኢትዮጵያውያን ይገኙበታል። ቦር ከተማ ውስጥ በሚገኘው ግቢያችን ከተጠለሉት መካከልም ኢትዮጵያውያንና ኤርትራውያን እንደሚገኙበት አምናለሁ። የእነዚህ ሁለት አገሮች ሰዎች ደቡብ ሱዳን ውስጥ በጉልህ የሚታይ እንቅስቃሴና ብዛት ነው ያላቸው። በተለይ በንግድና በመስተንግዶ ዘርፎች ውስጥ በስፋት እየሰሩ ነው። ጁባ ውስጥ ካሉት አምባሳደሮቻቸውም ጋር እየተገናኘን ፍላጎቶቻቸው ምን እንደሆኑና እንዴት ልንረዳቸው እንደምንችል፣ ዜጎቻቸውንም ለይተው እንዲያውቁልን በማድረግ በሀገሪቱም ውስጥ ይሁን በአጎራባች አገሮች ወደ ተሻለ ቦታ የሚዛወሩባቸውን ሁኔታዎች ለማመቻቸት እየሰራን ነው። የኢጋድ ጥረትና ሌላውም የሀገር ውስጥ ዓለም አቀፍ እንቅስቃሴ በቅርብ ፍሬ ያፈራል የሚል ተስፋ እንዳላቸው ሚስተር ኮንትራሬስ አመልክተዋል። የተኩስ አቁም ላይም ሳይደረስ እንዳልቀረ እየተሰማ ነው። ለማንኛውም ከደቡብ ሱዳን ቀደም ሲል የሰማችሁትን አንዲት አጭር መልእክት ላሰማችሁና ለዛሬ ልሰናበት። ጸሎት አርጉልን። እሺ፣ እሺ እንጸለያለን። መልእክቱ ለሁሉም ነው። በሌላ በኩል አሁን ማምሻውን በደረሰን ዘገባ መሰረት የደቡብ ሱዳን መንግሥት በዚያች ሀገር የሚካሄደውን የጎሳ ግጭት ሊገታ የሚችል የተኩስ አቁም ውል ለማድረግ መስማማቱ ተገልጿል። ኢጋድ ይህን ይፋ ያደረገው ኬንያ ዋና ከተማ ናይሮቢ ውስጥ የሚካሄድ የዛሬ አርብ ሁለተኛ ቀን ውይይቱ ሲጠናቀቅ ነው። ኢጋድ በዚሁ የዛሬ መግለጫው የቀድሞ ምክትል ፕሬዚደንት ሪክ ማቻርም ለተኩስ አቁሙ ተመሳሳይ ቃል እንዲገቡ አሳስቧል። no way